በሊቢያ ሁለት ተቀናቃኝ ምክር ቤቶች ውስጥ የሚገኙ መሪዎች አንድ የጋራ መንግስት ለመመስረት መስማማታቸው ተነግረዋል። መሪዎቹ ከስምምነት የደረሱት በሞሮኮዋ የመዝናኛ ከተማ ሲክራት ላይ ባደረጉትና በርካታ መሰናክሎችን በድል በተወጡበት ውይይት መሆኑም ተነግሯል። በዚህ ወቅት አዲስ ጠቅላይ ሚኒስትር ተሰይሟል። የአሜሪካ ድምፁ ዘጋቢ ኤድዋርድ ዩሬኒያን ከካይሮ የላከውን አዲሱ አበበ ያቀርበዋል። ህዝብ በደስታ ተሞልቷል። ያጨበጭባል፣ ሊቢያ ሊቢያ እያለ ደስታውን ይገልጣል። ይህ የሆነውም የሁለቱ ተቀናቃይ ምክር ቤቶች አፈ ጉባኤያት የስምምነቱን ሰነድ በሚፈርሙበትና ከዚያም ንግግር በሚያደርጉበት ወቅት ነው። አንድነታቸውን ለማሳየትም ሁለቱ እጅ ለእጅ በመጨባበጥ ስምምነት መግለጫ አሳይተዋል። ይህ በሁለቱ መካከል የተፈረመው ስምምነት ሊቢያን እንደ አውሮፓ አቆጣጠር ከ2011 ዓ ም ወዲህ እሁለት የለያትን ክፍፍል ያስቀረ በመሆኑ ህዝቡ በታላቅ ደስታ ነው የተቀበለው። እናም በዚሁ መሰረት ሊቢያ ከአርባ ቀናት በኋላ አዲስ የአንድነት መንግስት ትመሰርታለች ማለት መሆኑ ነው። የሞሮኮ ውጭ ጉዳይ ሚኒስትር ሳላኢዲን ሚዙር ስምምነቱን ከፈረሙት አንዱ ናቸውና ይህ የአንድነት መንግስት ምስረታ በከፍተኛ መፈቃቀድና ስምምነት የመጣ ነው ይላሉ። ሊቢያ ሙታ ብመካጢር መካጢር ካርጅያ ሊቢያ ልታተኩርበት የሚገባ የውስጥና የውጭ የጥቃት ኢላማዎች አሉባት። ምንም እንኳ የሚፈለገውን ያህል የተሟላ ባይሆንም የህብረት ስምምነቱ የተለያዩ ፓርቲዎች የሊቢያን ተቋማት እንዲገነቡ ጸጥታና መረጋገቷን መረጋጋቷን እንዲያረጋግጡ ያደርጋል። ማርቲን ኮብለር በሊቢያ የተባበሩት መንግስታት ድርጅት ልዩ ልዑክ ናቸው። ወደፊት ብርቱ ስራ የሚጠብቃቸው መሆኑን በመግለጥ የአዲሱን የአንድነት መንግስት መሪ ማለትም አዲሱን ጠቅላይ ሚኒስትር ፋውዝ ሳራጅን አስተዋውቀዋቸዋል። እርሶን መሆን አልመኝም ልሎ ትወዳለሁ። እጅግ የበዛ ሥራ መንግሥቶ ፊት ተደቅኗል። መጀመሪያ በሀገሪቱ ብሔራዊ ዕርቅ መካሄድ ይኖርበታል። ከዚያ የጸጥታ ጉዳይ ነው። የአሸባሪነትና የእስላማዊ መንግሥት ተዋጊዎች የደቀኑት ችግር አለ። እነዚህ ሁሉ በአስቸኳይ መፈታት ያለባቸው ነገሮች ናቸው። የተባበሩት መንግሥታት ድርጅት ከአዲሱ የሊቢያው አንድነት መንግሥት ጎን እንደሚቆም ያረጋገጡት ኮብለር ይህ መንግስት ደግሞ አሉ አክለውም። አገሪቱ ውስጥ ይልቁንም ቤንጋዚና፣ በተለያዩ ስፍራዎች ባሉ ስደተኞች ላይ የሚፈጸመውን የከፋ የሰብአዊ መብት ረገጣ ለማቆም ብርቱ ጥረት ማድረግ ይኖርበታል። ሊቢያን መልሶ በመገንባቱ ጥረትም የተባበሩት መንግስታት እገዛ ይኖራል ብለዋል ኮብለር። የአዲሱ አንድነት መንግስት ጠቅላይ ሚኒስትር ሳራጅ በበኩላቸው ሊቢያን ወደ አንድነት ለማምጣት ዓለም አቀፉን ማህበረሰብ የተጫወተውን ሚና አወድሰው ሁሉም ወገኖች ታዲያ ለአዲሱ ሊቢያ መስረታ ትብብራቸውን እንዲያሳዩ ተማጽነዋል።